ድርሰት። አቶ ዮሐንስ ጥሩ ምግብ አዘዘ። አዘዘ፣ ማዘዝ፣ ያዘዛል። ካሳላፊው ጋር ስለ ሆቴሉ ተነጋገሩ። ተነጋገረ፣ መነጋገር ይነጋገራል። አቶ ዮሐንስ ለምሳ ወደ አንድ ሆቴል ሄደ። በዚህ ሆቴል ውስጥ በጣም ብዙ ልዩ ልዩ የኢትዮጵያ ምግብ ነበር። የሆቴሉ አሳላፊ እንግዳውን እንዳየ ሄዶ ምን ላቅርብ ጌታዬ? ብሎ ጠየቀው። አቶ ዮሐንስ ለጥቂት ጊዜ ከቆየ በኋላ ምን ዓይነት ምግብ አላችኋልና አሳላፊውን ጠየቀው። አሳላፊውም የዶሮ አልጫ፣ ፓስታ፣ ሹታ፣ አትክልት ጥብስ፣ ስጋ፣ የዶሮ ወጥ፣ ነጭ እንጀራና ዳቦ አለን አለው። አቶ ዮሐንስም ለራሱ የዶሮ ወጥ ከነእንቁላሏ፣ ለባለቤቱ አሳ ወጥ አዘዘ። ጥያቄዎች፣ አቶ ዮሐንስ ለምሳ የት ሄደ? እሱ በሆቴሉ ውስጥ ከማን ጋር ተነጋገረ? ለምሳው ምን አይነት ምግብ አዘዘ? ለባለቤቱ ምን አዘዘላት? ሆቴሉ ውስጥ ምን አይነት ምግብ ይገኛል? ለምግቡ ስንት ገንዘብ ከፈለ? አቶ ዮሐንስ ከየት አገር መጣ? አቶ ዮሐንስ እህት እና ወንድም አሉት። አሳላፊው አቶ ዮሐንስን ምን ብሎ ጠየቀው? አቶ ዮሐንስ ምን አለና መለሰለት?